የባህል መድረክ ጀርመን በዓለም ሀገራት ዘንድ ከምትታወቅበት የሕክምና መድኃኒትና ቁሳቁስ እንዲሁም ተሽከርካሪ ባሻገር በምትጠምቀው ቢራም ዝናዋ መግነኑ ይታወቃል። እንደውም አንዳንዶች የጀርመን ቢራ እርጎ ነው ብለው ሲያሞካሹም ይሰማል። ጀርመኖች ራሳቸው ደግሞ ቢራን ፈሳሹ ዳቦ እያሉ ነው የሚጠሩት። ይኸው እርጎ ብሎም ፈሳሹ ዳቦ ተብሎ የሚሞካሸው የጀርመኑ ቢራ ያጠማመቅ ስርዓት ወጥቶለት ለመጠጥነት መቅረብ ከጀመረ ዘንድሮ አምስት መቶኛ ዓመቱን ይዟል። እንደ ህጉ ደግሞ በየትኛውም ቦታ የሚጠመቅ የጀርመን ቢራ ሆፕፍን የተባለ እንደ ጌሾ ያለ ቅጠል፣ ብቅል፣ እርሾና ውሃን ብቻ ነው ያካተተው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ በጎርጎሮሳውያኑ የቀን ቀመር በ1516 ዓ ም በደቡባዊ ጀርመን በባየር ግዛት ውስጥ የአጠማመቁ ዘዴ በህግ ቀርቦ መጠመቅ የጀመረበት 500ኛ ዓመት የዛሬ ወር ግድም በተለያዩ ዝግጅቶች ቢራው በቀዳሚነት ቀርቦ ተከብሯል። በዕለቱ ዝግጅታችን የጀርመኑን ቢራ ታሪካዊና ባህላዊ ሂደት እየዳሰስን በኢትዮጵያ የጀርመን የቢራ መጥመቂያ ቤቶችን እንቃኛለን። መልካም ቆይታ። ጀርመን ባየር ግዛት የዛሬ 500 ዓመት ለመጀመሪያ ጊዜ የጀርመን ቢራ የአጠማመቅ ዘዴ በሕግ ጸደቀ። ከዚያን ጊዜ ጀምሮ የጀርመኑ ቢራ ከጌሾ ገብስ፣ እርሾና ውሃ በቀር ምንም ነገር አይገባበትም። የጀርመን ቢራ ይህንኑ የአጠማመቅ ዘዴውን ይዞ በጀርመን ብቻ ሳይሆን በዓለም አቀፍ ደረጃ የጀርመን የቢራ አጠማመቅ ጥራት ማስጠበቂያ ሆኖ እውቅናን መማግኘቱ ይታወቃል። የጀርመን የቢራ አጠማመቅ ሕግ ለመጀመሪያ ጊዜ የዛሬ 500 ዓመት ማለት በ1516 ዓ.ም ሚያዝያ 23 በባየር ኤንጎልፍ ከተማ የባየሩ ልዑል ዊሊያም አራተኛና በሉድቪክ አስረኛ መጽደቁን ዘገባዎች ያመለክታሉ። እንዲያም ሆኖ በአጠቃላይ የጀርመን ቢራ ጠመቃ ረጅም ዕድሜ እንዳለው ዘገባዎች ያመለክታሉ። በ736 ምዕት ዓመት በባየር ጋይዝንፌልድ አካባቢ ከገብስ የተሰራ መጠጥ መጠመቅ እንደጀመረ ታሪክ ያሳያል። በጥንት ጊዜ በጀርመን የሚገኙ ገዳሞች በብዛት ቢራን ይጠምቁ ስለነበረ በአሁኑ ጊዜ ገበያ ላይ በስፋት ለሚታየው ቢራ ትልቅ አስተዋጽኦ ማድረጋቸውም ተዘግቧል። በዚያን ጊዜ ቢራ ጠመቃ ከወንዶች ይልቅ የሴቶች ስራም እንደነበር ነው የተመለከተው። በጥንት ዘመን ቢራ ለጀርመናውያን እንደ ምግብ ሁሉ ሰዎች በቀን የሚወስዱት ዋና ነገርም ነበረ። በዚያን ጊዜ እጅግም ንጹህ የመጠጥ ውሃ አለመኖሩ እና የመጠጥ ውሃ ለብዙ በሽታዎች መንስኤ ስለነበር ቢራ ጥሩ የውሃ ጥምን ማርኪያና ጥሩ የውሃ መተኪያም ሆኖ አገልግሎት ይሰጥ እንደነበር ተጠቅሷል። በእርግጥ በጥንት ጊዜ ይጠመቅ የነበረው ቢራ የአልኮል መጠኑ ዛሬ ገበያ ላይ እንዳለው የቢራ አይነት ከፍተኛ ባለመሆኑና እጅግ ዝቅተኛ በመሆኑ ልጆችም ሆኑ ሴቶች ሙሉ ቀን እንደ ውሃ ሲጠጡት ይውሉ እንደነበረ የታሪክ መዛግብት ያሳያሉ። አድማጮች እንደው በደረቁ ስለ ጀርመኑ ቢራ ከማውራችሁ፣ እንደው ከቢራው ጎንጨት በሉ ብዬ ነው በራዲዮ። የዛሬ 500 ዓመት በባየር ግዛት የቢራ አጠማመቅ ህግ የወጣው የነዋሪዎችን ጤንነት ለመጠበቅ እንደሆነ ዘገባዎች ያሳያሉ። ህጉ ከመውጣቱ በፊት ግን ቢራ ውስጥ ፖም መሳ አይነት ፍራፍሬ፣ ስራ ስል ቀለም የሚሰጥ መሆን የተባለ ተክል፣ ሰጋቱራ መሰል ነገር ሁሉ ይገባበት እንደነበር ነው የተመለከተው። በሌላ በኩል የአጠማመቅ ህጉ ከወጣ በኋላ በኢኮኖሚ አኳያ ያስገኘው ትልቅ ሚናም አለ። ይኸውም ቢራ ለመጥመቅ ህጉ ገብስ ብቻ ጥቅም ላይ እንዲውል በማድረጉና የቢራ ግብር መጠን ጥቅም ላይ በሚውለው ገብስ መለካቱ ነው። ሌላው ይህንን ተከትሎ የምግብ እጥረትና የረሃብ አደጋን ለመከላከል እንደ ስንዴና አጃ የመሳሰሉ ዋነኛ የምግብ ጥራጥሬዎችን ቢራን ለመጥመቅ ጥቅም ላይ እንዳይውሉ መደረጉ ነው። ይህ ህግ ከወጣ በኋላ የጀርመን ቢራና የአጠማመቅ ዘዴው እስከ ዛሬ በዓለም አቀፍ ደረጃ ያለምንም ተፎካካሪና የገበያ ፉክቻ ተወዳጅነቱን ጠብቆ ይገኛል። ለጀርመናውያን የቢራ መድረክ ልክ እንደኛ እንደ ኢትዮጵያውያን የቡና ባህል እንደማለት ነው። ለማህበረሰቡ የሚያከብረው ባህሉ ነው፣ የሚገናኝበት መድረኩም ነው ያሉን በፍራንክፈርት ነዋሪ የሆኑት አቶ ደሳሌን ከበደ። እንግዲህ በጀርመን ሀገር ውስጥ ያው የቢራ ሴረሞኒ እንደ ባህል ተደርጎ በየዓመቱ ህዝቡን የሚያገናኝ የስነ ስርዓት መድረክ ሆኗል እና ረዥም ጊዜ ታሪክ ያለው ነው። ልክ እንደኛ በኛ አገር ልክ ቡና ሰዎች በቡና መድረክ ላይ ተገናኝተው አቦል፣ ቶና፣ በረካ እየጠጡ ችግራቸውን እንደሚወያዩ በቤተሰብ እንደዚሁም ደግሞ የተለያዩ ችግሮችን ተወያይተው እንደሚፈቱበት እነሱም የመዝናናትም ሁኔታ ሁሉ እንደሚያሳልፉበት ሁሉ በጀርመን ሀገርም የቢራ አንደኛ በጣም ዓለም ውስጥ በጣም ብዙ የሚጠጣበት ሀገር ቢራ ነው። እንደገና ደግሞ ረዘም ያለ የቢራ አጠማመቅ ታሪክም ስላላቸው ከዛ ጋር በተያዘ እንደ ባህል ተቆጥሮ በየዓመቱ ይከበራል። በተለይ ባየር በሚባለው ወይም ሙኒክ ብለን በምንጠራው አካባቢ እና በጣም ከፍተኛ የሆነ ጠቀሜታ አለው፣ ማህበራዊ ጠቀሜታ አለው። ህዝቦችን በማገናኘት በማዝናናት፣ በማስተማር በኩል ግን እንደው እየጠጡ በቢራ አይሳከሩም እንዳየሁት ከሆነ። አዎ እንግዲህ ይሄ እንደ የመድረኩ የሁኔታው ግፊት ነው። ይሄን ነገር ሊፈጥር የሚችለው ለምሳሌ እንግዲህ የወጣትነት ስሜት ባለበት አካባቢ እንደዛ ከሆነ እንደዛ አይነት ሁኔታዎች ሊከሰቱ ይችላሉ። ግን አልፎ አልፎ ነው። ግን ብዙውን ጊዜ እንደዚህ ባህላቸውን፣ ታሪካቸውን ጠብቀው በሚያከብሩት እንደዚሁ በእድሜ ጠና ባሉ በበሰሉ ሰዎች አካባቢ ነው ይሄ ነገር የሚዘወትረው እና ለወጣቱም ትምህርት ይህንንም እንደ ባህል አድርገው የሚያስተላልፉት የሚያስተምሩት። ስለዚህ ብዙ ጊዜ የግጭት ሁኔታ አይስተዋልም ግን አልፎ አልፎ ያው መቼም አልኮል ነው እና መጠጥ ነው እና ሊከሰት ይችላል ግን የጎላ ጠቀሜታው ነው ብዙ ጎልቶ የሚታየው ብሎ መናገር ይቻላል። እንግዲህ በእኛ ሀገር ለምሳሌ እንደ ሰንበቴ እንደ እድር ሆኖ ሰዎች ተገናኝተው እንደ የሚጠቀሙበት ሁሉ በዚህ ሀገርም ይሄን የቢራ በየአመቱ በተለይ በዚህ በባየር በሙኒክ አካባቢ በተለያየ ስሜት ነው የሚቀበሉት በየአመቱ እና ትልቅ ትልቅ ማህበራዊ ጠቀሜታ ነው ያለው። እንደገናም ኢኮኖሚያዊ ጠቀሜታም አለው። የዛሬ ወርግድም የጀርመኑ ቢራ በህጉ መሰረት መጠመቅ የጀመረበትን አምስት መቶኛ አመቱን ሲያከብር የጀርመን ቢራ ጠማቂዎችና አፍቃሪዎች በድምቀት ነው ያከበሩት። ግዙፉ የጀርመኑ ፖስታ ቤት የጀርመኑ የቢራ ጠመቃ ጅማሮ አምስት መቶኛ አመትን አስመልክቶ ልዩ የፖስታ ፖስታ ቤት ቴምበር አውጥቶ ነበረ። በውጪ ሀገራት የሚገኙ የጀርመን ቢራ ጠማቂዎች በጀርመን ቢራ ስም ሲጠምቁ የተለየ ምንም አይነት ነገርን እንደማይጨምሩ የጀርመን ቢራ ጠማቂዎች ማህበር ሃንስ ጊዮርግ አይልስ አረጋግጠዋል። መዲና አዲስ አበባ ላይ ቢርጋርተን በሚል መጠሪያው የሚታወቀው ታዋቂው የጀርመን ቢራ መጥመቂያ ቤት አስተዳዳሪ ወይዘሮ አዲሲቱ ተጅቤ ድርጅታቸው የሚጠምቀው ቢራ የጀርመን የቢራ አጠማመቅ ስርዓትን ሙሉ በሙሉ ጠብቆ እንደሆነ አረጋግጠዋል። እኛ የምንጠምቀው ጠምቀው ቢራችን በጀርመን ሀገር የጥራት ህግ ደረጃ መሰረት ነው። አጠቃላይ የሚያስፈልጉትን ነገሮች የምናመጣቸው ከጀርመን ሀገር ነው። ለምሳሌ ብቅል ከታዋቂ አምራች ድርጅት ቫየርማን ነው የምናመጣው። ሌላ እንግዲህ በጀርመን አገር ጥራት ደረጃ ህግ መሰረት ምንድን ነው? ብቅል ነው የሚያስፈልገው። ሆፕስ ያስፈልጋል። ሆፕስ ማለት እዚህ ሀገር ጌሾ ነው የምንለው እኛ ከውጭ ሀገር ነው የምናመጣው። እነዚህ ናቸው። ከዛ ውሃ አለ፣ ውሃ እዚህ ሀገር አለ። ሌላው ደግሞ እርሾ ነው። እርሾም እዚህ ነው ያለው። እና አንድ ቢራ ተጠምቆ ለብርጭቆ እስኪበቃ ለማቅረብ እስኪበቃ ስንት ጊዜ ነው የሚፈጨው? የሚፈጀው አጠቃላይ ወደ አራት ሳምንት ማለት ይቻላል። የሚፈጀው እንግዲህ ምን ያህል ተወዳጅ ናችሁ ማለት የጀርመንን ቢራ ብሎ የሚመጣው ተጠቃሚ ብዙ ነው ማለት ነው። የእኛ ቢራ በጣም ተወዳጅ ነው። የብዙ ሀገር ዜጋዎች ይመጣሉ፣ ኢትዮጵያኖች ይመጣሉ፣ ጀርመኖች ይመጣሉ። በጣም ይወዱታሉ። ቅዳሜ ከቅዳሜ ማለት አይቻልም እንግዳ በዛ ወይ ሰኞ እንግዳ አነስ ማለት አይቻልም። ከሰኞ እስከ እሁድ ቤታችን ሙሉ ነው፣ እንግዳ አለ፣ ተጠቃሚ ብዙ አለ። በእርግጥ እንግዲህ የጀርመን ቢራ በዓለም ታዋቂ ነው። ግን እንዴት ነው የጀርመንን ቢራ ለመጥመቅ ያሰባችሁት? መጥመቂያውን ሁሉ ወደ አገር ቤት አስገብታችሁ እንደ ጀርመን መጥመቅ ያሰባችሁት እንዴት ነው? አዎ። ምንድን ነው የዛሬ አርባ ዓመት ነው አባቴ ይሄንን ሀሳብ ያመጣው። ሰላሳ ዓመት ማለት ትቻለሽ። ከዛ በዛን ጊዜ በጀርመን ምን ምን ልበልሽ የጀርመን ቢርጋርደንን ቢራ አምራች ድርጅት ለማቋቋም የእሱ ሀሳብ ነበር ከመጀመሪያው ጀምሮ። ከዛ ያው እንግዲህ ብዙ ጊዜ ፈጀስ ከሰላሳ አመት በኋላ በተለያየ አይነት ችግሮች የገንዘብ ችግር አለ፣ የተለያየ ቦታም አምቺ ቦታ ለማግኘትም አለ። እና አምቺ ቦታ ካገኘ በኋላ አብሮ ከሱ ጋር የሚሰሩት ፓርትነሮች ካገኘ በኋላ ቢርጋርድን የዛሬ አስር ዓመት ተቋቋመ ማለት ነው። ቢርጋርድን ኢን ነው የሚባለው። ቢርጋርድን ኢን ማለት ኢን ማለት የቤት አትሞስፌር እንዲኖረው በሚል ለኢን ተባለ። ባለ ንብረቶቹ ወሰኑ፣ ኢን እንዲሆን ሆቴል ሳይሆን። ሆቴል የበለጠ አኖኒሚቲ አለው በዛ ምክንያት ነው ይህን ቢሆን ይሻላል ያሉት። ቤት የቤት አትሞስፌር እንዲኖር እንግዲህ እንደሚታወቀው የጀርመን ቢራ አይነት በጣም በጣም ብዙ ነው። መቁጠር እንኳን አልችልም። እና እናንተ ስንት የጀርመን ቢራ አይነቶችን ነው የምትጠምቁት? የኛ ቢራ ሁለት አይነቶች ናቸው። አንዱ ኤቦኒ ይባላል፣ አንዱ ብሎንዲ ነው የሚባለው። በጀርመን ሀገር ቢራ ስናመጣጥረው ምን አይነት ቢራ ነው? ሞር የፒልስነር ታይፕ ቢራ ነው የኛ ቢራ። ፕሮሴንቴጅ ታይፑ ከኖርማር ቢራ ውጪ አይደለም፣ የአልኮል ፕሮሰንቴጁ ማለት ነው። እና ጀርመናውያን ሲመጡ ደስ ይላቸዋል ሲያዩት። እንዴት ነው? አዎ በጣም ይደነቃሉ፣ በጣም ደስ ይላቸዋል፣ በጣም ደስ ይላቸዋል። ደግሞ ጥራቱ ንጽህናው እንደው ቤታችን ቤታችሁ እኔ እንጎበኝ ይላሉ። ብዙዎቹ መጥቶ ይጎበኛሉ፣ ያያሉ፣ ይደነቃሉ። ኢትዮጵያ ውስጥ እንደዚህ አይነት ነገር በመኖር በጣም ይደነቃሉ። ማለት ጀርመኖች ብቻ አይደለም ኢትዮጵያኖችም እንደዚሁም ጭምር ማለት ነው። እንግዲህ ከጀርመን ቢራ ጋር ብዙ ጊዜ የሚቀርብ ሌላ ተከታዮች አሉ፣ እንደ ቮስ የሚበሉ ነገሮች፣ እናንተም ጋር እንዲህ አይነት ነገር አለ? በጣም አለ። ብዙ አይነት ብዙ አይነት የጀርመን ምግብ አለ ብራትወርስ የሚባል አለ፣ ግሪልሄንቲየን የሚባል አለ፣ የገርሽኒትሰል አለ፣ ሮላደን አለ፣ ሽፔትስለ አለ። እንደዚህ የመሳሰሉት ብዙ አይነቶች አሉ። እንደዛም ሆኖም የኢትዮጵያን ዲሾችን አልተውናቸውም። ናቸውም እንደ ጥብስ አለ፣ ጥብስ አይነት የበሪ ጥብስ አለ፣ የበግ ጥብስ አለ፣ ፍርፍር እንደዚህ የመሳሰሉት ነገሮችም ይኖራሉ፣ አይጠፉም። በአዲስ አበባ ከተማ ሁለተኛው የጀርመን ቢራ መጥመቂያ የሚገኘው እምቢልታ ሆቴል ውስጥ ነው። አስተዳዳሪው አቶ ዳንኤል ነጋ የጀርመን ቢራ አጠማመቅን ተከትለን የቢራ አቅርቦት ይጀምር ነው ይላሉ። መጀመሪያ መመሰሻ አንድ ፓርትነር አለን። ፓርትነራችን ልጃቸው ጀርመን ነዋሪ ነው። ጀርመን ዜግነትም አለው። በአጋጣሚ ቤር ጋርደን ታውቂዋለሽ? ቤር ጋርደን ባንሸቢ የሚባል አለ። እሱ ማስተር ብሮር ነው። እና እነሱ መጀመሪያ ሲሰሩት ስናይ ለምን ይሄ ነገር በጣም ተስማማን። ብዙ ጊዜ ደንበኛ ሆነን ነበረና ከዛ እንትን እንበል ብለን ከልጁ ጋር ስናወራ እሱ ነው ማሽኑን ምንን ምንሆን አበንጃ አረገና። ቢርጋርደን እዚህ ቦሌ አካባቢ ነው። እኛ ደግሞ ወደ ላይ ላለው እንትን፣ ይሄንን የመሰለ ቢራ ከተገኘ ሰው ይወደዋል ብለን በዛ ነው እንግዲህ የገባንበት። ቢልታ ላይ ያስገባ ነው እንግዲህ መጀመሪያ መጀመሪያ የተዋወቃችሁት ቢራን የጀርመንን ቢራ አጠማመቅን ሁኔታውን ያያችሁት ከቢርጋርደን ነው ማለት ነው። ቦሌ አካባቢ ካለ ከቢርጋርደን ቢራውን ቀመስ ነው። ከዛ በኋላ ግን ከጀርመን ሀገር መጥተው ኢንስቶል አድርገው አንድ ወር ከምናምን ማስተር ብሮወር ነበራቸው እዚህ መጥቶ አሳይቶን አስተምሮ ለእኛ ብሩም ያደረጉ እንትኖች ባለሙያዎች አሳይቶ አስተምሮ ሄደን እንደዛ ነው የጀመርነው። እንግዲህ የምትጠምቁት ቢራ ስም ሰጥታችሁታል ምንድን ነው የሚባለው በእናንተ አይነት ነው ዱንኩል እና ለሀገር ነው የምንለው ሁለት አይነት ነው የምንጠምቀው ጠቆር ይላል ማለት ነው እንግዲህ ዱንክል የሚባለው ዱንኩሉ ዱንኩሉ ጥቁር ነው ለሀገሩ ነጣ ያለ ነው እና የአልኮል መጠኑስ ምን ያህል ነው ወደ አምስት አካባቢ ነው። እና ይወደድላቸዋል፣ በጣም ነው የሚወደደው። ከሰኞ እስከ ዓርብ ከአስራ አንድ ሰዓት ጀምሮ ብዙ ጊዜ በጣም ቦታም ያጥረናል። ቅዳሜና እሁድ ደግሞ የተለየ ነው። በጣም ብዙ ሰው ነው የሚወደው። የቢራውን ጣሞ፣ ውፍረቱን፣ እንትኑን በጣም ይስማማቸዋል ብዙ ሰዎች። ስለዚህ ብዙ ደንበኛ ነው ያለን። ያ ወደ ውጭ ብዙ አንሸተውም እንጂ እዛው ቦታ ላይ በጣም ብዙ ሰው ነው እሱም ብሎ የሚመጣው። እንግዲህ ጌሾውን፣ ብቅሉን፣ እርሾውን እንዴት ነው ኬት ነው የምታገኙት? ሁሉም ከጀርመን ነው የምናመጣው። አንድ አንድ እጥረት ሲገጥመን ከዚህ ካሰላ ብቅል ጋር ትንሽ የሚቀላቀል ነገር አለው፣ ግን ብዙ ጊዜ ዳይሬክት ከጀርመን የመጡ እንትኖች ጌሾውንም እንትንም ከዛ ነው የምናስመጣው። እዚያ አናገኘውም፣ በዛ እንትን አይወጣልንም። ልክ እንደዛ እንደ ጀርመኑ ቢራ በዚህ ሀገር ብቅል አይወጣም። ስለዚህ ኢምፖርት እናደርጋለን። በየአመቱ አንድ አንድ ጊዜ ወይ ሁለት ጊዜ ኢምፖርት እናደርጋለን።